እንደ ኤሮፓ አቆጣጠር መጋቢት 2023 እንደታየው በካርቱም ከተማ አካባቢ የሱቆች መናኸሪያ የሆነችው ኦምድሩማን የደራ የገበያ ማዕከል ሆና ነበር። በሰዎችና በሕይወት የተሞላችም ነበረች። እንደ ኤሮፓ አቆጣጠር በ2024 መስከረም ላይ ግን መልኳ ተቀይሯል። በሱዳን ወደ 18 ወራት ያስቆጠረው አውዳሚ ጦርነት ጎድቷታል። የቀድሞ የኦምድሩማን ነዋሪ ፋሬስ ሙስጠፋ ከተማዋን ለቆ የሸሸው ጦርነቱ ሲጀመር ነበር። አሁን ለመጀመሪያ ጊዜ ወደ ገበያው ስፍራ እየተመለሰ ነው። በፊት በዚህ ስፍራ መገኘት ቀላል አልነበረም፣ ምክንያቱም ብዙ መጨናነቅ ነበር። ሁሉም ሱቆች ክፍት ነበሩ። ሁሉም ሱቆች በዕቃ ተሞልተዋል። እናቶቻችንና እህቶቻችን በሙሉ እዚህ ነበሩ። ማለቴ የሱዳን ማኅበረሰብ የሚሰባሰበው እዚህ ነበር። እንደ እውነቱ ከሆነ ጦርነቱ እኛ ሱዳናውያንን ለውጦናል። ይህ የእግዚአብሔር ፈተና ነው። እንደ አውሮፓ አቆጣጠር ሚያዝያ 2023 ጦርነቱ ከተጀመረበት ጊዜ አንስቶ የሱዳን መንግስት ብዙ ዓለም አቀፍ ጋዜጠኞችን ወዲህ እንዳይገቡ ከልክሏል። በመስከረም 2024 ግን ቪኦኤ በሱዳን መንግስት ቁጥጥር ስር ወደምትገኘውና ብዙ ጊዜ ክፍቶ ወዳለሆነችው ኦምዱርማን ለመግባት ችለዋል። ከአራት ኪሎ ሜትሮች ባነሰ ርቀት ውስጥ ካርቱም ውስጥ ባላንጣ በሆነው በፈጥኖ ደራሹ ጦር ቁጥጥር ስር ወደሚገኘው የከተማው አቅጣጫ ከወዲህ በኩል የሚተኮሱ ከባድ መሳሪያዎችና የጥይት ድምፆች ይሰማሉ። የዚህ ጌጣጌጥ መደብር ባለቤት ለደህንነቱ በመፍራት ስሙን ከመግለጽ ተቆጥበዋል። ጦርነቱ በተነሳበት ጊዜ ባለሱቆች ለትልቅ በዓል እየተዘጋጁ እንደነበር ይናገራል። ሁሉም ሱቆች ጉዳት ደርሶባቸዋል ተኩሱና ትርምስ የጀመረው የኢድ በዓል ሊከበር ሁለት ቀናት ሲቀሩት ነበር በወቅቱ ሰዎች መደበኛ ስራቸውን እየሰሩ የኢድ ምርቶቻቸውንም ለመሸጥ ተዘጋጅተው ነበር ተንታኞች የሱዳን ጦርነት ከአንድ ዓመት ተኩል በኋላ አጣብቂኝ ውስጥ መግባቱን ይናገራሉ የሰላም ድርድሩ በተደጋጋሚ ከሽፏል የመብት ተሟጋቾችና የአሜሪካ መንግስት ሁለቱንም ወገኖች በጦር ወንጀል ይከሳሉ ከአባይ ወንዝ ማዶ በፈጥኖ ደራሹ ቁጥጥር ስር የሚገኝ ይህ አካባቢ አለ ለብዙ ጋዜጠኞች ክፍት አይደለም። ከአካባቢው በነፍስ ያመለጡት ጥፋቱ የከፋ ነው ይላሉ። የተባበሩት መንግስታት ድርጅት አካባቢው ምናልባት በከፋ ረሃብ የተሰቃየ ነው፣ ረሃቡም በሰባት ዓመታት ውስጥ በዓለም ትልቁ ነው ይላል። ይሁን እንጂ ግን በተደራሽነት እጥረት ምክንያት እውነታውን ማረጋገጥ አልተቻለም። ሙስጠፋ፣ እኔ የምፈልገው ጦርነቱ እንዲያበቃና የሱዳን ህዝብ ወደ መደበኛው ህይወቱ እንዲመለስ ብቻ ነው ይላል። እግዚአብሔር ይካሳቸው። ሰዎችም ተስፋ መቁረጥ አይኖርባቸውም። እግዚአብሔር ሲፈቅድ፣ እንደ እግዚአብሔር ፈቃድ አንድ ቀን ተመልሰን ሀገራችንን መልሰን እንገነባታለን፣ ሱዳንን እንገነባታለን። ቪኦኤ ያነጋገራቸው በርካታ ሰላማዊ ሰዎችም ይህንን ተስፋ ይጋራሉ።